ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በተለይም የቡና ምርት ትልቋ ተቀባይ ሀገር የሆነችው አሜሪካ የቀረጽ ነጻ ድላጓ ተጠቃሚነት ስትከለከል የኢትዮጵያ የውጭ ምርቶች አነስተኛ ተቀባይ የሆነችው ቻይና የቀረጽ ወይም የዜሮ ታሪፍ ተጠቃሚነት ፈቅዳለች። የኢትዮጵያ የውጭ ንግድ የዚህ ተጠቃሚ ነው። የአሜሪካ ድምጽ በዚህ ጉዳይ በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት እህል ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲን እና ከዊሊያም ፓተርሰን ኒውጀርሲ ዩኒቨርሲቲ መምህርና ቻይና ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ ኤሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬን አነጋግሯል። ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ ተጨማሪ እሴቶችን በማከል የተጠናቀቁ ምርቶችን ካላቀረበች ለየትኛውም አገር ብትልክ አትራፊ አቶንም ይላሉ። በዚህ የሚስማሙት አቶ ኤዳውም ብዙ ሥራ መሥራት እንደሚጠበቅ ይናገራሉ። ደረጃ ሁለቱን ያነጋገርካቸው አንተነህ፣ በዚህ ጉዳይ ላይ ያዘጋጀኸው ዘገባ እንደሚከተለው ይቀርባል። ኢትዮጵያ ወደ ውጭ በምትልካቸው ምርቶች ላይ የነጻ ታሪፍን የመሳሰሉ ማበረታቻዎችን የሚሰጡ የተለያዩ ሀገራት ናቸው የሚሉት በውጭ ንግድ ላይ የተሰማሩ የኢትዮጵያ ጥራጥሬና ቅባት ላኪዎች ማህበር የቦርድ ሊቀመንበር አቶ ኤዳው አብዲ ናቸው። ሀገራት እንግዲህ ምንድን ነው በተለይ ትልልቅ ሀገራት ገዥ የሚባሉት ከመካከለኛ ገቢ አካባቢ የደረሱት ኢኮኖሚያቸው ከኛ የተሻለ የኤልዲሲ የሚባሉ ሀገራት ሊስት ዴቨሎፕድ ካንትሪስ ከሚባሉ ሀገሮች የዜሮ ታሪፍ ቅናሽ በማድረግ ምርቶቻቸው ተወዳዳሪ ሆነ በዛ አገር ገበያ ውስጥ መግባት እንዲችል ሀገራት የሚሰጡት ነው። ከዚህ በፊት እንድም ይሄንኑ የሊስት ደቨሎፕድ ካንትሪስ ዜሮ ታሪፍ በተለይ በጥራጥሬ ምርቶች ላይ አድርጋ ምርቶቻችን ወደዛ ይላካሉ። ሰው ቻይናን በተለይ ሶስት የአፍሪካ ሀገሮች ወይም ደግሞ ለታዳጊ ሀገራት ኢትዮጵያ፣ ሞዛምቢክ እና አንድ ሌላ ሀገር ጨምሮ የዚህ ተጨማሪ ከዚህ በፊትም በዝርዝር ውስጥ የነበሩ አሉ ያልተካተቱ ሙሉ በሙሉ ስለነበረ ተጨማሪ ምርቶች በተለይ እንደ ጥራጥሬ አይነት የቦሎቄ ምርቶች ሞዛምቢክ አካባቢ እንደ ነት በዜሮ ታሪፍ ወደ ቻይና እንዲገቡ ፈቅዳለች። እና ያ አንድም ምርታችን ሰፊ ገበያ ያገኛል፣ ሁለትም ተወዳዳሪ ሆኖ ሌሎች ታሪክ ከሚጣልባቸው ሀገሮች ታሪክ ወደ ሌላቸው ሀገሮች ምርት በቀላሉ ገብቶ ገበያው ላይ ሊሸጥ ይችላል። እና በሁለቱ ሀገራት መካከል ያለው የኢኮኖሚ ኮኦፕሬሽን ግሎባል ሳውዝ ከሚባለው አካል አንዱ ነው ይሄ እና በዛ አይነት መሰረት ኢትዮጵያ ተጠቃሚ መጥቶ ነው የዚህ በተለይ እንግዲህ እናንተ የግብርና ምርቶችን ነው በተለይ ውጭ የምትልኩት። ኢትዮጵያና በቻይና መካከል ያለው የንግድ ሚዛን እኩል ይሆናል ተብሎም ባይጠበቅ ግን እድገት እያሳየ ነው ወይ? አሁን ለውጥ እያመጣ ነው ወይ? ያንን ጭማሪ የእናንተ የምትልኩትም ሆነ የቻይና እንደዚህ የፈቀደቻቸው ፖሊሲዎች ያንን የሚያበረታታ ነው ወይ? እስካሁን ያለው ሁኔታ ምን ይመስላል? እንግዲህ ምንድን ነው ይሄ ለእኛ ብቻ የተከፈተ በር አደለም። ውድድር ነው። የዓለም ገበያ ውስጥ ነው ያለ ነው። ቻይና ግዙፍ ሀገር እንደመሆኗ መጠን ብዙ ሀገሮች ወደ ቻይና ይልካሉ ተመሳሳይ የግብርና ምርቶችን። ይህን ይዛ አካባቢ ያሉ አምራች ሀገሮች ማይናማር፣ አውስትራሊያ፣ ሲንጋፖር ከሲንጋፖር ወደ ቻይና ይገባል። እድሉ ለብዙ አገሮች የተከፈተ ነው። ሀገራት ይህን የሚያደርጉት ከራሳቸው ጥቅምና ፍላጎት አንጻር መሆኑን የሚናገሩት አቶ ኤዳው ለዚህ ተዘጋጅቶ መጠበቅ እንደሚገባ ያብራራሉ። ምንድን ነው ኢትዮጵያ ማድረግ ያለባት? እድሉን በስፋት ለመጠቀምና ዘላቂ የሆነ የገበያ መዳረሻ ማበጀት እንድንችል አንድን ምርቶቻችንን በፍጥነት መጫን በተፈለገው ጊዜና ኮንትራት በተገባበት ጊዜ ማድረስ፣ ሁለትም በጥራት ላይ በስፋት መስራት። ወደ ውጭ የምንልካቸው ምርቶችም እንደዚሁ ቫራይቲያቸውን እያመዘን ጥራታቸውን ከፍ እያደረግን በውድድሩ ተጠቃሚ መሆን ያስፈልጋል። ስለተከፈተ ብቻ ተጠቃሚ አንሆንም፣ ወይም ደግሞ የንግድ ሚዛኑን ልንጠብቅበት አንችልም። እኛ ላኪዎች ምርቱ ጥራቱን ጠብቆ በጊዜው ወደ ተፈለገበት አቅጣጫ ተወዳዳሪ በሆነ ዋጋ ማድረስ ይጠበቅብናል ማለት ነው። የቤት ስራ አለው። በሌላም በኩል ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ከፍተኛውን ደረጃ የሚይዘውን ቡናን በመግዛት ዩናይትድ ስቴትስ ቀዳሚውን ስፍራ ትይዛለች። ቻይና ከኢትዮጵያ ባይሆንም ከዓለም እንደ ሰሊጥ የመሳሰሉ ምርቶችን ግን በከፍተኛ ደረጃ እንደምትገዛ አቶ ኤዳኦ ይናገራሉ። ቻይና በዓለም ትልቁ ገዢ ሀገር ነች። ሰሊጥን ብቻ እየወሰድክ እንደሆነ በአመት ወደ አንድ ነጥብ ሁለት ሚሊዮን ቶን ከአለም ላይ ይገዛሉ። ኢትዮጵያ ለረዥም ጊዜ ሰሊጥ አምራች ሀገር ነች፣ ለአለም ገበያ ታቀርባለች። ከእነዚህ ሀገራት ውስጥ አንዷ ቻይና ነች። አሁን ደግሞ የተለያዩ የግብርና ምርቶችን እንደ ነጭ ቦሎቄ እና ቡናንም ተጨማሪ በብዛት እየገዛች ነው ያለችው እና ያው ቻይና በመግዛት ትታወቃለች፣ ብዙ ህዝብ ስላለ እንግዲህ። የኤስያንም ሀገሮች ጠቅሰዋል። ወደ ምዕራቡ ሀገር ዩናይትድ ስቴትስን ጨምሮ ምርቶቻችሁን ለመላክ ሙከራ ታደርጉስ የሚገጥማችሁ መሰናክሎች ምንድን ናቸው? አገራት ሀገራት ባይዞ ደረጀ የዜሮ ታሪፍ አገልግሎት ወይም ደግሞ ታሪፍ ፖሊሲ የሚያወጡት ካላቸው ፍላጎት በመነሳት ነው። ልክ አግዋ ላይ እንደነበረው ወደ አሜሪካ የሚገቡ ሁሉም ምርት አይደለም። በአግዋ ውስጥ የሚካተቱት ለኢትዮጵያ የተሰጠው ለምሳሌ ቆዳና ሌጦ፣ እንደዚህ የመሳሰሉ ነገሮች ናቸው። ሀገራት ካላቸው ፍላጎት በመነሳት ነው ታሪፍ ዜሮ የሚያደርጉት። ላይክዋይዝ የተለያዩ ምርቶች ወደ ተለያዩ ሀገር ነው የሚሄዱት። ቡና በብዛት ወደ አሜሪካን ሀገር ይሄዳል። የኛ ሰሊጥ አይተ ከሆነ ወደ እስራኤል በብዛት ይሄዳል። ወደ ቱርክ ይሄዳል። ጥራጥሬ አይተህ በብዛት ወደ የመን፣ ወደ ዩሮፒያን ማርኬት፣ ወደ ፓኪስታን፣ ኢንዲያ። እንደየአገሩ የምርቶቹ ፍላጎትም ይለያያል። እሱ እንደ ላኪ እኛ ምርቶቻችን በስፋት በጥራት በተሻለ ዋጋ ውጭ ሀገር እንዲሸጡልን እንፈልጋለን። ግን በዛው ልክ ደግሞ የነቃ የኤክስፖርት ማህበረሰብ መገንባት፣ ኢንፍራስትራክቸር ላይ ኢንቨስት ማድረግ፣ ጥራትን ጠብቆ ወደሚፈለገው አቅጣጫ ከሌሎች ሀገሮች በተሻለ ሁኔታ ምርታችን ጥራቱን ጠብቆ እንዲሄድ ስራዎች መሰራት መቻል አለባቸው እና ሁሉም ገበያ ላይ ብናሰፋ የገበያ መዳረሻችን ብነሳፋ በጣም ትልቅ ፍላጎት አለ። በዛው ልክ ደግሞ የቅብብሎች ሰንሰለቱ ሰስቴነብል ሆኖ ትሬሰብል ሆኖ ከተለያዩ ኬሚካሎችና ባዕድ ነገሮች ንጹህ ሆኖ ለእነዚህ ሀገሮች በቋሚነት ለማቅረብ ፍራስትራክቸር ዲቨሎፕመንታችን በተለየ ሎጂስቲክስ፣ የወደብ አገልግሎት መዓት ነገሮች የተያዙ ናቸው። የውጭ ንግድና እንግዲህ በሂደት እየተሰራበት የተሻለ ነገር ይኖረዋል ብዬ ተስፋ አደርጋለሁ። ቢኮዝ ኤክስፖርት ምንም የህልውና ጉዳይ ነው። ኢትዮጵያ እንደ ኢሮፓ አቆጣጠር ጥር አንድ ሁለት ሺህ ሀያ ሁለት ጀምሮ ከአ አጎዋ ተጠቃሚነት ታግዳለች። በዘንድሮ የአውሮፓውያኑ 2025 ዓመትም ከተጠቃሚዎች ዝርዝር ውስጥ አልተካተተችም። የአፍሪካ ሀገራት ምርታቸውን ከቀረጥና ኮታ ነጻ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚረዳው በዚህ የተጠቃሚነት ህግ ያልተካተተችው ኢትዮጵያ ካለፈው ዓመት ጀምሮ የቻይናን የዜሮ ታሪፍ ተጠቃሚነት አግኝታለች። ፕሮፌሰር አሮን በተለይ በቻይና በኩል የታየው የታሪፍ መነሳት ምክንያት ሊሆን ይችላል የሚሉትን እንደሚከተለው ይገልጻሉ። ያው ቻይና ዘንድሮ በእዳ በኩል እየተወቀሰች ስለሆነ አንዳንድ የዓለም ሚዲያ እንደሚጠቡት እሱን ለማከም ነገር ያደረገችው ይመስለኛል። ግን ትሬድ ነው ሁልጊዜ አዚዞን ቫሊዩ የሚኖረው ኢንተርናሽናል ማርኬት ፕሮሴስ የሆኑ ሮ ማቴሪያል የገራው ግን በናና ኤክስፖርት አድርገ ናልም ኢንከም የምታገኝ ነገር አይደለም። የቻይናው ነጻ ታሪፍም ሆነ የአሜሪካው አገዋ ተጠቃሚነት እድል መኖሩ ብቻውን ተጠቃሚ አያደርግም የሚሉት ፕሮፌሰር አሮን ምርቶቹ የሚላኩት በጥሬያቸው እንጂ እሴት ተጨምሮባቸው የሚላኩ ባለመሆናቸው ምንም ጥቅም አይገኝባቸውም ሲሉ ይሟገታሉ። በጠቅላላው የታሪፍ ጉዳይ ምንድን ነው? ዩኤስም ሆነ ቻይናም ሆነ አግሪካልቸራል ፕሮዲሰርስ ስላላቸው ታሪፉን እንኳን ዜሮ ቢያደርጉት ለአፍሪካ ሀገሮች ኤክስፖርት የሚያደርጉት ወደ ዩኤስ በአገዋ በኩል ለምሳሌ ወይንም በቻይና በኩል ይህን ያህል ጥቅም ያለው ነገር ያለ አይመስለኝም። ጥቅም ያለው ምን ላይ ነው? ይሄ አግሪካልቸራል ኮሞዲቲስ ፕሮሴስ ሲሆኑ ነው፣ ይነ ምክንያቱም አዲዶን ቫልዩ ይኖራቸዋል። አምሹር እንግዲህ ዩኤስ በፊት አጎዋን ከመከልከሏ በፊት ፈቅዳ ነበር ለአፍሪካ ሀገሮች ኢንክሉዲንግ ኢትዮጵያ አግሪካልቸራል ፕሮዳክት እንዲገቡ። ግን ቆፍርህ ጉዳዩን ደግሞ ጠጋ ብለህ ስታየው ዩኤስ ራሷ የራሷን አግሪካልቸራል ፕሮዱሰርስ ፕሮቴክት ማድረግ አለባት። ስለዚህ አፍሪካ ሀገሮች አግሪካልቸራል ሮ ማቴሪያል እንኳን ቢልኩ ገቢው ይሄን ያህል አይደለም። ገቢው ያለው ምንድን ነው? ፕሮሴስ ኮፊ ቢገባ አዲዶን ቫሊዩ ይኖረዋል። ፕሮሴስ ሌላ አግሪካልቸራል ፕሮዳክት ቢገባ አዲዶን ቫሊዩ ይኖረዋል። ይህንን ግን አጎዋ በፊትም አይፈቅድም ነበር እንኳን አሁን ከልክሎ። ቻይናም እንደዛ ነው። ቻይና አፍሪካ ሀገሮች ኤክስፖርት የሚያደርጉት ፕሮሴስ አግሪካልቸራል ፕሮዳክት ከሆነ የታሪፉ በጣም ጠቃሚ ነው። በጣም ጠቃሚ ነው። ነገር ግን ዝም ብሎ አግሪካልቸራል ፕሮዳክት መላክ ከሆነ አንድ ዕለት የአግሪካልቸራል ፕሮዳክት ቻይና ማያድግ ከሆነ ይህን እህል የሚጠቅም ነገር ነው። ፕሮፌሰር አሮን ዩናይትድ ስቴትስ ውስጥ ለገበያ ይውላል የሚሉትን ቡና በምሳሌነት ይጠቅሳሉ። አንተ እኮ ቡና አሁን ዋሽንግተን ዲሲ እኮ በየቦታው ስትሄድ እኮ ፕሮሴስ ቡና ኮ ነው በየሱቁ ያለው የተቆላ ወይንም የተፈጨ ወይንም ፓኬጅ የሆነ ነው የሚቀርበው እና የአፍሪካ ሀገሮች እሱም ማድረግ አለባቸው። ኢትዮጵያም እሱም ማድረግ አለባቸው ለገበያ የምታቀርበው ከሆነ ሮ ማቴሪያሉ ግን ያው ቫሊዩ ይኖረዋል። በ ን አድድ ቫሊዩ ይሄ ፕሮሴስ እና ፓኬጅ የሆነ ፕሮዳክት ሳፕላይ ቼን ውስጥ ስትከታው እሱ ነው ገቢ የምታገኝበት። በአጭሩ ምንድን ነው የአፍሪካ ሀገሮች ሮ ማቴሪያልስ ብቻ ኤክስፖርት አድርገው ሚኒራልም ሆነ አግሪካልቸራል ፕሮደክትም ሆነ ይሄን ያህል ዶላር፣ ዩሮ፣ ሪም የቻይና ከረንሲ ያገኙ አይችልም። ማኒ ፕሮስ ፕሮዳክት እሱ ላይ ነው ትርፋማ የሚሆነው። ኤዳው በፕሮፌሰር አሮን አስተያየት ይስማማሉ። ልክ ነው፣ በትክክል እንደዛ ነው። አሁን ለረዥም ዓመታት እንግዲህ ምርቶችን ማምረት ከጀመርንበት ታሪክ ጀምሮ ጥሬ ነው የምንልከው። ሰሊጥም ጥሬ ነው የሚላከው። ከኛ የሚገዙ ሀገራት እንደ እስራኤል ያሉ፣ እንደ ሊባኖስ ያሉ ሌሎች ምዕራብ እና መካከለኛ ምስራቅ ሀገሮች ከፍተኛ የሆነ የእሴት ጭመራና የቴክኖሎጂ ሽፍት በማድረግ እሴት እየጨመሩ ነው ለዓለም ገበያ በውድ ዋጋ የሚሸጡት። ሙከራዎች አሉ። እዚህ ሀገር መንግስት ኢንቴግሬትድ አግሮ ኢንዱስትሪ ፓርኮችንም ሰርቷል። ለምሳሌ ቡልቡላ አለ፣ ጎጃም ውስጥ ቡሬ አለ። እንደዚህ አይነት ፓርኮች የተሰሩት በዋናነት የግብርና ምርቶቻችን ቡናን ጨምሮ ሌሎችም እሴት ተጨምሮባቸው እንዲላክ ነው። ይሄ አለ የሚባል ነገር አይደለም። ወደዛ መሄድ የግድ ነው የሚያስፈልገው። ሁለት ነገር ይታየኛል። አንደኛ ብዙ የእኛን ቡና የሚገዙ እንደ ጀርመን፣ አሜሪካ ያሉት ኢትዮጵያ ውስጥ እሴት እንድንጨምር ብዙም አያበረታቱም። ጥሬውን እንደንልክላቸውን ሁልጊዜ የሚፈልጉት ግን ያንን ጥተን አልፈን፣ መንግስትም በዛ ሴክተር ላይ የተለየ ኢንሴንቲቭ መካኒዝም አበጅቶ ኤክስፖርተሮቻችንም ከዚህ ቢዝነስ አስዩዣል ከተለመደው ጥሬ ከመላክ ወጥተን ሪስክ ወስደን ቴክኖሎጂ ሽግግር አድርገን የተሻለ ፓኬጂንግ እና በጥራት የማቅረቡ ላይ በደንብ የሰው ኃይላችን ቴክኖሎጂ ደስት አድርገን ወደ እሴት መጨመሩ ካልገባን በስተቀረ ብዙ ለውጥ ይመጣል ብዬ አላስብም። ኢትዮጵያ የ የተወሰኑ ምርቶች ላይ እንግዲህ የውጭ ምርቶች ሲባል ለብዙ ዓመት በተወሰኑ የምርት አይነቶች ላይ ብቻ የመንጠልጠል ነገር ይታያል። እሱ ወደ ቻይና የሚላከውንም ጨምሮ ማለት ነው። ምን ያህል ለውጥ እያሳየ ነው? አሁን እውነቱን ለመናገር ይሄ ነው አንዱ ትልቁ የአገራችንን ፍላጎት ወደ ውጭ የሚላኩ የውጭ ምንዛሬ ሊያስገኙ ምርቶችን በአይነትም በብዛትም ሰፋ ማድረግ ነው። ዓለም የሚፈልጋቸው ብዙ ነገሮች የኢትዮጵያ አግሮ ኢኮሎጂ ማምረት ይችላል። ለምሳሌ የአቮካዶ ዘይት እና ሌሎች የአትክልትና ፍራፍሬ ምርቶች፣ የአበባ ምርቶች በተለያዩ አገሮች የሚፈልጉ በጣም በስፋት ማምረት ይቻላል። ሌሎች ወደ ቻይና የሚላኩ በጣም በብዛት ለምሳሌ ሰሊጥ ከፍተኛ ገዢ በዓለማችን ላይ ቻይና ነች እና የኢትዮጵያን የሰሊጥ ምር ሚኒስት አይተ ከሆነ ኦቨርዘላስት ቻይና ላይ ያለን የገበያ ድርሻ ያን ያህል የሚባል አይደለም። እየቀነሰ እየመጣ ሁኔታ አለ። አንድም ሀገር ውስጥ ባሉ ነባራዊ ሁኔታዎች ምርትና ምርታማነት ያለ መጨመር፣ ኢንተርናል የሆኑ ትንንሽ ግጭቶች የመሳሰሉ ነገሮች ግብርናው ላይ ከፍተኛ ተጽዕኖ አሳድረዋል። የሎጂስቲክስ የትራንስፖርት እንቅስቃሴ ከመሀል ሀገር ወደ ወደብ የሚደረጉ ጉዞዎች ያን ያህል የተቀላጠፉ ያለመሆን፣ ጊዜ መውሰድ፣ ወደብ አካባቢ ላይ የወደብ ማኔጅመንቱ ድሊያንስ መፍጠር ማአት ፋክተሮች አሉ። ኢንቴንሲፋይ ብናደርግ በጣም ብዙ ገበያዎች አሉ። በዛው ልክ ደግሞ አምርተህ ደግሞ በጊዜ የሪፍሪጅሬተር እና የኮልድ ቼይን ሲስተሙን ጠብቀህ የምትሄድበትም ሁኔታ ለምሳሌ እንደ አበባ ያሉ ሌሎች የአትክልትና ፍራፍሬ የሚመሳሰሉ ነገሮች አሉና፣ ዞሮ ዞሮ የጋራ የሆነ በጣም መልቲ ሴክቶራል የሆነ የፖሊሲም ይሁን የኢንቨስትመንት እቅድ ያስፈልገናል። በጉዳዩ ላይ የንግድና ቀጠናዊ ትስስር ሚኒስቴርን የኮሚኒኬሽን መስሪያ ቤት ለማግኘት ያደረግነው ሙከራ አልተሳካም። ይሁን እንጂ ሚኒስቴሩ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ኢትዮጵያ ወደ ቻይና እየላከች ቻቸው ያሉ የውጭ ምርቶች በየጊዜው እየጨመሩ መጥተዋል ሲሉ መናገራቸውን ጠቅሶ ባለፈው ዳር ድረገጹ ላይ አስፍረዋል። ኢትዮጵያ ከ50 እስከ 60 ለሚሆኑ የውጭ ሀገራት የቡና ምርቶቿን የምትልክ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የጠቀሰው የፋና ብሮድካስቲንግ ባለፈው ሰኔም ዘግበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።